መንግስት ከሱዳኑ ጦርነት ይታደገን ያሉ ኢትዮጵያውያንን እንዲመለሱ ለማድረግ እየሰራ መሆኑን ገለጸ፣ ይላል ቀጣዩ ዘገባችን። የሱዳኑ ጦርነት የትግራይ ተወላጆች ወደ ተጠልሉባቸው መጠለያ ጣቢያዎች እየተቃረበ መሆኑን በመጥቀስ ስደተኞቹን እንዲታደግ የተጠየቀው የኢትዮጵያ መንግስት ኮሚቴ አቋቁሞ እየሰራ መሆኑን ለአሜሪካ ድምጽ ገልጿል። የኢትዮጵያ መንግስት የስደተኞቹን ህይወት እንዲታደግ ትላንት ረቡዕ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ ጥሪ ያቀረቡት የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ የፌዴራሉ መንግስት የስደተኞቹ ስቃይ እንዲያበቃ የሚችለውን ሁሉ እንዲያደርግ ጠይቀዋል። በሱዳኑ ጦርነት በመስፋፋት ላይ በመሆኑ ችግር ላይ መውደቃቸውን የገለጹ ስደተኞቹም የሚመለከታቸው አካላት እንዲደርሱላቸው ተማጽነዋል። ስለ ጉዳዩ የአሜሪካ ድምጽ የጠየቃቸው የኢትዮጵያው የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢዩ ተድላ የሱዳኑ ጦርነት ከተቀሰቀሰበት ጊዜ ጀምሮ መንግስት ኮሚቴ አቋቁሞ ዜጎችን የማስመለስ ስራ እያከናወነ መሆኑን ተናግረዋል። ገብረ ሚካኤል ገብረ መድን ዝርዝሩን ያሰማናል። ከአራት ዓመታት በፊት የትግራይ ክልልን መነሻ ያደረገው የሰሜን ኢትዮጵያው ጦርነት ሲቀሰቀስ ወደ ጎረቤት ሀገር ሱዳን ተሰደው በምስራቅ ሱዳን መጠለያ ጣቢያዎች ውስጥ የሚገኙ ኢትዮጵያውያን እየተስፋፋ ያለው የሱዳን ጦርነት ወደ መጠለያዎቹ እየተቃረበ መምጣቱን ጠቅሰው የኢትዮጵያ መንግስት እንዲታደጋቸው ጠይቀዋል። የአሜሪካ ድምፅ በስልክ ያነጋገራቸው ስማቸው እንዲገለጽ ያልፈለጉ አንድ ስደተኛ የሱዳኑ ጦርነት የትግራይ ተወላጆች ወዳሉበት መጠለያ በመቃረቡ ስጋታቸው መጨመሩን አስረድተዋል። እኛ እዚህ ካምፕ ያለ ነው በጣም ችግር ውስጥ ነው ያለው። ነው ችግሩ ምንድን ነው? ያው ጦርነቱ እየተባበሰ እየመጣ ነው። ስለዚህ በዚህ ምክንያት ደግሞ ሰው ሁሉ መሄጃ የለውም። ምክንያቱም እዚህ የነበሩ ኤንጂኦም ሌላም ሁሉ ነው እየወጣ ነው። የዚህ ሀገር ህዝብ ራሱ እየወጣ ነው፣ ወደ ኢትዮጵያም ወደ ሌላ ሀገር እየሄደ ነው። በጣም አደጋ ውስጥ ነው ያለ ነው። ሌላው ስደተኛም የሱዳኑ ጦርነት መስፋፋት በአስቸጋሪ ሁኔታ ውስጥ እንድንኖር አድርጎናል ብለዋል። አሰቃቂ የሆነ ሁኔታ ነው ያለን፣ በጣም ተቸግረናል። ወደኛ በጣም ተቀርበዋል። ያው ውጊያው እየተስፋፋ እየተስፋፋ ያው እኛም ለእኛም ለመብላት ተዘጋጅተዋል። ቅርብ ነው ያለው። የስደተኞቹን ደህንነት በማስመልከት ትላንት በማህበራዊ ትስስር ገጻቸው ላይ የጻፉት የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ የሱዳኑ ጦርነት በሺዎች የሚቆጠሩ የትግራይ ተወላጅ ስደተኞች ወዳሉባቸው የተኔድባህና ኦምራኩባ መጠለያ ጣቢያዎች እየተስፋፋ በመሆኑ ስደተኞቹን አደጋ ላይ እንዳይጥላቸው ስጋታቸውን ገልጸዋል። የመጠለያዎቹ የሰብአዊ አገልግሎት ሁኔታ ወትሮም አስከፊ እንደነበር ያወሱት አቶ ጌታቸው አሁን የጦርነቱ መቃረብ ደግሞ ጉዳዩን የበለጠ አስጨናቂ ያደርገዋል ብለዋል። የሱዳን ተፋላሚ ወገኖች የሲቪሎችን ደህንነት እንዲጠብቁና ግጭቱን እንዲያቆሙም ዓለም አቀፉ ማኅበረሰብ እና የቀጣናው ኃይሎች ጫና እንዲያደርጉ ጠይቀዋል። የኢትዮጵያ መንግስትም በሱዳን መጠለያ ጣቢያዎች የሚገኙት የትግራይ ተወላጅ ስደተኞች ስቃይ ያበቃ ዘንድ የተቻለውን ሁሉ እንዲያደርግ አቶ ጌታቸው ጥሪ አቅርበዋል። የአሜሪካ ድምፅ ያነጋግራቸው ሁለተኛው አስተያየት ሰጭም ሁኔታው ከቁጥጥር እየወጣ እንዳለ ገልጸው የኢትዮጵያ መንግስትና የሚመለከታቸው ዓለም አቀፍ ተቋማት ይድረሱልን በማለት ተማጽነዋል። እዚህ ችግር እንዲንወጣ ጊዜያዊ መንግስት ትግራይና ያው የፌዴራል መንግስት በዚህ ሁኔታ ተገንዝቦ በፍጥነት ከዚህ ያለንበት ቦታ ወደሚመች ወደ ሀገራችን ልንገባ ነው የምንፈልገውን እኛ፣ አለበለዚያ አድሞ ወደ መፍትሄ ፈጣኝ የሆነ እርምጃ እንዲወስዱ የምንጠብቀው ከመንግስታችን። እነዚሁ ስደተኞች ከዚህ ቀደምም የኢትዮጵያ መንግስት ወደ ሀገራቸው እንዲመልሳቸው ተደጋጋሚ ጥሪ አቅርበዋል። ስለዚህ ጉዳይ በአሜሪካ ድምፅ የተጠየቁት የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢዩ ተድላ በበኩላቸው በሱዳን ጦርነቱ ከተቀሰቀሰ ጊዜ ጀምሮ መንግስት ኮሚቴ አቋቁሞ ዜጎችን የማስመለስ ሥራ እያከናወነ መሆኑን ተናግረዋል። ጥረቱም በመጠለያ ጣቢያዎች ውስጥ ያሉትን ጨምሮ በሱዳን ችግር የገጠማቸውን ሁሉንም ኢትዮጵያውያን እንደሚያካትት ቃል አቀባዩ ለአሜሪካ ድምፅ አብራርተዋል። የኢትዮጵያ መንግስት ኦልሬዲ ናሽናል ኮሚቴ አዋቅሮ እዛ የሚገኙ ኢትዮጵያ ዲፕሎማቶችን ይዞ የተለያዩ የፌዴራል ተቋማት እንትን ብለው በሱዳን ያሉ ዜጎች ወደ ሀገር እየመለሰ ነው። እስካሁን ወደ አርባ ሺህ የሚጠጉ ኢትዮጵያውያን ዜጎች ተመልሰዋል። መጠለያ ውስጥ ያሉ ምናልባት እነሱን ነው። በተለይ እዚህ የሰሜን ኢትዮጵያው ጦርነት በተቀሰቀሰ ሰዓት ተፈናቅለው ይሄዱ አሉ አደል? እኛ መጠለያ ውስጥ ያለውንም የሌለውንም በስራ ላይ ያለውንም በሱዳን በተለያዩ ግዛቶች ውስጥ ያሉ ኢትዮጵያውያኖችን ነው። ግዴታ መጠለያ ውስጥ ች ያሉትን ብለን አለ ኢትዮጵያዊ የሆነ ሁሉ የዜግነት ግዴታ ስላለብን በሙሉ ወደ ሀገር ስለዚህ እዛ መጠለያም ያሉ የትም አጠቃላይ ኢትዮጵያውያን ሁሉንም ነው ኮሚቴው ሁሉንም ሁሉንም ዋናው መነቻው እንትን መግባቱ ምናምን አለ በሙሉ ኢትዮጵያውያን በሙሉ እየሰራ ነው ያለ ነው። በተመድ የስደተኞች መርጃ ኮሚሽን ዩኤንኤችሲአር መሰረት በምስራቅ ሱዳን የተኔድ ባህና ኦምራ ኩባ መጠለያ ጣቢያዎች በሰሜን ኢትዮጵያው ጦርነት ምክንያት ወደ ሱዳን የተሰደዱት ኢትዮጵያውያን ቁጥር ከስልሳ ሺህ ይበልጣል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።